አቶ ደምስ ጌታነህ የጅጅጋ ከተማ ነዋሪ ናቸው። ሰሞኑ በከተማዋ የደረሰው ጉዳት አስመልክተው እንዲህ ገልጸውልናል። የደረሰው ጥፋት በንብረትና በሰው ሕይወት ከፍተኛ ጉዳት ነው ያስከተለው። ቦታ በተለምዶ ቆልጋ የሚባልበት ከበሰሜን ጅጅጋን አቋርጦ የሚያልፍ ደረቅ ወንዝ ነው። እሱ በሚያልፍበት አካባቢ ረሰቡ በቤት እጦት በቦታ ችግር የተነሳ እጅግ በጣም ቀርቦ የተሰሩ ቤቶች አሉ። እዛ የሚኖሩ ሰዎች ናቸው እንግዲህ አደጋ የደረሰባቸው። እዛም ወደ ታች ወደ ምስራቅ ወደ ቦዴ መሄጃ መንገድ ላይ ያለ ትምህርት ቤት ኃይለኛ ጎርፍ ገብቶ እችን ሁለት ቀን ትምህርት ተቋርጧል። የሰማሁት ከክልሉ የካቢኔ አባላት ተሰብስቧል። አንድ እርምጃም እየተወሰደ ነው። የጎርፍ መንገድ የተዘጋበትን ለመጥረግ ጥረት እያደረጉ ነው። በዶዘሮች በቦሌዘር ምናምን እየተጠረገ ነው። በዚህ ዙሪያ ለመነጋገር ወደ ብሔራዊ ሜትሮሎጂ አገልግሎት ኤጀንሲ አቀናን ነበር። ድርጅቱ የረጅም ጊዜ የአየር ትንበያ ቡድን መሪ አቶ ነገደ መንግስቱን አነጋግርናቸዋል። ዝናብ ሰጭ የሜትሮሎጂ ቀጽታዎች እየተጠናከሩ በመምጣታቸው በተለይም በበልግ አብቃይ የሀገራችን አካባቢዎች ላይ ከፍተኛ የሆነ የዝናብ ስርጭትና መጠን እየተስተዋለ ነው። ከዚሁም ጋር ተያይዞ በተለይም በአንዳንድ የምስራቅ የሀገሪቱ ክፍሎች ላይ በተለይ ባለፈው አፕሪል ሶስት አካባቢ ከባድ የሆነ ዝናብ በመፈጠሩ ማለትም ከጅጅጋ 30 ኪሎ ሜትር በሰሜን አቅጣጫ የዘነበው ከፍተኛ ዝናብ ወደ ጅጅጋ በመጓዝ ይህ ቅጽበታዊ ጎርፍ አስከትሏል። በዚህ ምክንያት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እንዳደረሰ ነው። እንግዲህ አፋር አካባቢም እንዲሁ ተመሳሳይ የሆነ ጉዳት እንደደረሰ ነው። አሁን እየጣለ ያለው የበልግ ዝናብ በጎ ጠቀሜታ እንዳለው ያብራራሉ አቶ ነገደም አሁን እንግዲህ የዘነበው ዝናብ በጣም ከፍተኛ ጠቀሜታ እንዳለው ነው ማወቅ የሚቻለው። ስለዚህ ቀደም ብሎ ተዘርቶ የነበሩ ስራዎች ሆንም ለእርሻ ስራ እንቅስቃሴ በተለይ በቂ የሆነ እርጥበት ሊሟላ ይችላል። በዚህ በኩል ጥሩ ይሆናል። እንደገና ደግሞ ግድቦችን በተመሳሳይ ሁኔታ የዝናብ መጠናቸውም ሊሻሻል ይችላል። ለከብቶች ሳር ግጦሽ፣ እንደዚህ ለመሳሰሉት። ምክንያቱም አንዳንድ አካባቢዎች ቀደም ብለው እንደምናውቀው፣ በተለይ በከብቶች ላይ ከፍተኛ ጉዳት እንደደረሰ እናውቃለን። ስለዚህ ይህ ዝናብ አሁን እንግዲህ በጣም ከፍተኛ ጠቀሜታ እንዳለው ነው ስለዚህ በቂ የሆነ ውሃ ማግኘት ለግጦሽ ሳር እንደዚህ ለመሳሰሉ በተለይ ለአርብቶ አደርና ከፊል አርብቶ አደር አካባቢዎች በጣም ጠቀሜታ ያለው ዝናብ ነው። ስለዚህ ይህ ሁኔታ በተለይ ለደቡብና ደቡብ ምስራቅ አካባቢዎች ዋነኛ የዝናብ ወቅታቸው ነው። ይህ የዝናብ ወቅት እንግዲህ በአብዛኛው ለእርሻ ስራ እንቅስቃሴ በጣም ከፍተኛና አብዛኛውን ፐርሰንቴጅ ማለት ይቻላል ወይም ነው ከፍተኛ የሆነ ዝናብ ድርሻ የሚያገኙበት ስለሆነ በአመት ውስጥ ጠቀሜታ በጣም የጎላ ነው ማለት ነው። በሚቀጥሉት ቀናትም ዝናቡ ተጠናክሮ ስለሚቀጥል የጎርፍ አደጋ ሊከሰት እንደሚችል አቶ ነገደ እንዲህ ያስጠነቅቃሉ። በሚቀጥለውም ጊዜ አንዳንድ አካባቢዎች ከዝናቡ ስርጭትና መጠን ከባድነት የተነሳ ጎርፍ የማስከተል ሁሉ አስተዋጽዖ ሊኖረው ይችላል ብለን ነው መገንዘብ የምንችለው ማጠቃለል የምንችለው ማለት ነው ለምሳሌ እንደ ጉጂ እንደ ቦረና አካባቢ የመሳሰሉት ከፍተኛ የሆነ የደመና ክምችት በሚቀጥሉት ቀናት ሊኖር እንደሚችልና ከዚህም ጋር ተይዞ የዝናቡ ስርጭት ሊከብድ ስለሚችል እነዚህ አካባቢዎች ላይ ና አረር ወደ ምስራቅ የሀገሪቱ አካባቢዎች ትንሽ ጠንከር ያለ የዝናብ ስርጭት ይኖራል እና ከዚሁ ጋር እንግዲህ ሕብረተሰቡ ማንኛውንም አስፈላጊውን ጥንቃቄ ማድረግ ይኖርበታል ብለን ነው ለመንከር የምንወደው። በተለይ ጎርፍ በሚያጠቃቸው አካባቢዎች መንግስትና የሚመለከታቸው አካላት የጥንቃቄ እርምጃ መውሰድ እንደሚገባቸው አቶ ነገዴ አሳስቧል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም